የባህል መድረክ በመላው ዓለም ለሚገኙ ቤተ እስራኤላውያን አይሁዳውያን መልካም አዲስ ዓመት እመኛለሁ። ሻናቶቫ ሮሻ ሻና እንኳን ለአዲስ ዓመት አደረሳችሁ። በዚህ ሳምንት ሰኞ ይሁዳውያን 5782ኛውን አዲስ ዓመት ተቀብለዋል። በዓሉ በኢትዮጵያ ይሁዳውያን ዘንድ በድምቀት ነው የተከበረው። አና ደረሳችሁ

በኢብራይስ አዲስ ዓመት ሮሻሻና ይባላል። በአዲስ አበባ ነዋሪ የሆኑት የኢትዮጵያ ቤተ እስራኤላውያን የጽዮናዊነት አራማጅ የአፍሪቃ ይሁዳውያን የምርምርና ጥናት ማዕከል አባል አቶ መስፍን አሰፋ አዲሱ ዓመት ዘመን የምንቀይርበት ብቻ ሳይሆን አዲስ ራእይን ተስፋን ይዘን መልካም ነገር ለማድረግ ምኞታችንን ለማሳካት አዲስ ጉዞ የምንጀምርበትም ነው ይላሉ። ይሁንና ይላሉ አቶ መስፍን በመቀጠል ይሁንና አዲሱ ዓመትን ለመቀበል ዝግጅቱ የሚጀምረው ሮሻሻና አሊያም የይሁዳውያን አዲስ ዓመት ከመግባቱ አንድ ወር በፊት ጀምሮ ነው። እንግዲህ የእስራኤላውያን አዲስ ዓመት ከሌሎቹ በዓለም ላይ ካሉት አዲስ ዓመቶች ይለያል። ይኸውም ዝግጅቱ የሚጀመረው በነሐሴ ወር አንድ ወር ሲቀረው በፊት ኤሉል ወር ላይ ተጀምሮ ነው። ምክንያቱም እስራኤላውያን አዲስ ዓመትን ሲያስቡ የሚያስቡት ምንድን ነው? ባለፉት አስራ አንድ ወራት ያከናወኗቸውን መንፈሳዊም እና ሌላም የቀን ተቀን ተግባራቸው ላይ ራሳቸውን እየገመገሙ ራሳቸውን እያሰቡ ጥሩ ጎናቸውን እየጠየቁ መጥፎ ጎናቸውን እያሰቡ በኤሉል ወር በነሐሴ ወር ራሳቸውን እየጠየቁ ይቆያሉ። ጥሩ ጥሩ ስሜ መግባሮቻቸውን እያደረጉ ይመጣሉ። እስራኤልና ኢትዮጵያ ከሚጋሯቸው ብዙ ነገሮች በተጨማሪ በተመሳሳይ ወር ውስጥ አዲስ ዓመታቸውን ያከብራሉ። በዚህ ዓመት ደግሞ በአንድ ሳምንት ልዩነት ነው ሁለቱም ሀገራት አዲስ ዓመትን የሚያከብሩት። አቶ መስፍን እንደነገሩን የእስራኤላውያን አዲስ ዓመት የጀመረው በዚህ ሳምንት ሰኞ ጳጉሜ አንድ ዕለት ምሽት ላይ ነው። የእስራኤላውን አዲስ ዓመት የሚጀምረው መስከረም ስድስት በፈረንጆች ማታ ከአስራ ሁለት ሰዓት በኋላ ይጀምራል። ያው እንደምታቂው የእስራኤል በዓል ቀን አቆጣጠር የሚጀምረው ማታ ላይ ነው። በዓሉ ሮሽ አሻናህ ይባላል። ወይም አዲስ አመት። ይህ ሮሻሻና የሚከበረው አምስት ሺ ሰባት መቶ ሰማኒያ ሁለተኛው አመት ነው። የእስራኤል የአዲስ አመት የሚከበረው አምስት ሺ ሰባት መቶ ሰማኒያ ሁለት አመት ነው። ያ ማለት ምድር ከተፈጠረ ወይም አዳምና ሀይዋን ከተፈጠሩበት ጊዜ ጀምሮ ነው። ስለዚህ አዲሱ አመት በእንደዚህ አይነት መልኩ ነው የሚከበረው። አዲስ አመት ወይም ሮሻሻና በእስራኤል ወይም በይሁዳውያን ዘንድ በድምቀት የሚከበር በዓል ነው ሮሻሻና ሮሽ ራስ ሻና አመት የሚል ፍች ያለው በኢትዮጵያ ይሁዳውያን ወይም ቤተ እስራኤላውያን ብርሃነ ሰረቀ እንደሚባልም ተመልክቷል። በዓሉ በእስራኤል ሶስት ዋና ነገሮችን ያካተተ ነው ይላሉ አቶ መስፍን። በመቀጠል አዲስ አመቱ ሁለት ሶስት ዋና ዋና ነገሮችን ያስተናግዳል። ሮሻሻና ማለት ወይም አዲስ አመት ማለት በእስራኤላውያን አንደኛ ከሁሉም የእስራኤላውያን ዓመታት የመጀመሪያው ጨረቃ በምትወጣበት ቀን የሚጀመር በዓል ነው። ይህ ማለት ምንድን ነው? እስራኤላውያን የሚጠቀሙት የቀን አቆጣጠራቸው የጨረቃን መውጣትና የጨረቃን መሞት ነው። ስለዚህ አዲስ አመት በእስራኤላውያን የዛሬ ሮሽ ሻናህ ሶስት መሰረታዊ ነገሮችን ያካትታል። በተለይ በሃይማኖታዊ ጉዳይ አንደኛው የዘመን መለወጫ ነው። ሁለተኛው የፍርድ ቀን ነው። ሶስተኛው ደግሞ ቀንደመለከት መለከት የሚነፋበት ቀን ነው። ስለዚህ እስራኤላውያን ለዚህ በዓል ሲዘጋጁ ባለፈው ኤሉል ወር አሁን ይሄኛው ወር አዲሱ አመት መስከረም ቲሽር ወር ይባላል። ቲሽር ይባላል በሂብሩ ወይ መስከረም ነው። ያለፈው አመት ቀን ሙሉ ጠዋት ጠዋት ላይ የተነሱ እስራኤላውያን የሚቀጥለውን አመት ለማስታወስ ቀንደ መለከት ይነፋሉ። ይህም በመጽሐፍ ቅዱስ ዘሁልቁ ላይ የተጻፈ ነው። በእስራኤላውያን አዲስ አመት አከባበር ላይ ከሚካሄዱ ሃይማኖታዊ ክንውኖች አንዱ ቀንደ መለከትን መንፋት ነው። ትርጉሙ አብርሃም ልጁን ይስሐቅን ለፈጣሪው ሊሰዋ ሲል አምላክ ቀናነቱን አይቶ የላከለትን ቀንዱ የዞረ በግን ለማስታወስ ነው ይባላል። በበዓሉ ላይ ቀንደ መለኮቱን የሚነፉ የተካኑ የሃይማኖት ሰዎች ናቸው። እስራኤላውያን አዲስ አመት ሮሻሻና ቀንደ መለከት የሚነፋበት አመት ነው ተብሎ ይታሰባል። ስለዚህ በነዚህ አዲስ አመት ላይ ጠዋት ላይ ካለፉት ከኤሉል ወር ከሚለፈፈው በተጨማሪ ሁለት ቀን ነው የሚከበረው በዓሉ። ምክንያቱም እሳቢው ምንድን ነው? እስራኤላውያን ድሮ በቤተ መቅደሱ በነበረበት ጊዜ ጨረቃ መውጣቷን እዛው ቤተ መቅደሱ አካባቢ ለነበሩት የሰባዎቹ የሃይማኖት መሪዎች ሳናሀድሪን ይባላሉ። እነሱ ጨረቃውን ያዩት ሊቃውንት ጨረቃ ታይታለች ብለው በአካባቢያቸው ላሉ ሰዎች ይነገረውል። ግን ከኢየሩሳሌም ከተማ ውጭ ያሉ ሰዎች ይሄንን ሊሰሙ ስለማይችሉ ተጨማሪ አንድ ቀን የተሰጣቸውና በዓሉ ሁለት ቀን እንዲከበር ሆኗል። ከዛ ውጭ ያሉ ሰዎች እየተሰማሙ ጨረቃ መውጣቷን ተነግሯቸው በዓሉን እንዲያከብሩ ይደረጋል ማለት ነው። በዚህ ቀንም በሁለቱ ቀኖች ቀንደ መለከት ይነፋል። እግዚአብሔር በዘሌዋውያን መጽሐፍ ላይ በዚህ በዓል ላይ የቀንደ መለከት በዓል ይሆንላችሁ ቀንደ መለከት ንፉበት ይለፈፍበት ተብሎ ስለተነገረ በዛ መሰረት ይህን አዲስ ዓመት ሲከበር እነዚህ ነገሮች ይደረጋሉ ከነዚህ በተጨማሪም በአስረኛው ቀን ዮም ኪፑር ይከበራል ይሄም የይቅርታ በዓል የመፀፀት በዓል ይባላል በሚቀጥሉ አስር ቀኖች ውስጥ ሁሉም እስራኤላዊ ራሱን ከአምላኩ ጋር የሚነጋገርበት የበደለውን በደል ይቅር የሚልበት ከጓደኛው ከዘመድ ከተጣላው ሰው የሚታረቅበት ጊዜ ይሆናል። ከይቅርታ በዓል አስራ አምስተኛው ቀን ወይንም ከአዲሱ ዓመት ሀያ አምስተኛው ቀን ላይ ደግሞ በዚህ ወር የዳስ በዓልን ያከብራሉ። ይህ የዳስ በዓል ደግሞ በአዲሱ ዓመት በመስከረም ሀያ አምስተኛው ቀን ላይ አባቶቻችሁ በግብጽ በረሃ ለአርባ ዓመታት የተንከራተቱበትን ጊዜ ታስቡ ቀን ለሰባት ቀናት ያህል ዳስ ሰርተው ድንኳን ተክለው የመጀመሪያውንና የመጨረሻውን ቀን ትልቅ በዓል አድርገው በድንኳን ውስጥ ተቀምጠው በዛው እየበሉ እየጠጡ ልጆቻቸውን ሃይማኖታዊ ስርዓት፣ ሃይማኖታዊ ህግ እያስተማሩ ሰባት ቀን ያስተላልፋሉና ይህ አዲስ ዓመት እነዚህ ሶስት በዓሎችን ያካትታል። በሮሻሻና ወይም በእስራኤላውያን አዲስ ዓመት ዋዜማ የሚበሉ ምግቦች ማር ፖም፣ የአሳራስ፣ ቴምር፣ ካሮት ከዋነኞቹ መካከል ናቸው። እነዚህ ምግቦች በአውድ ዓመት የሚበሉት ለምሳሌ፣ የአሳራስ ራስ እንጂ እግር አይደለንም የሚል ትርጉምን ስለሚሰጥ፣ ፖም ብዙ ፍሬዎች ስላለው ህይወታችን እንደ ፖም ፍሬ እንዲበዛ፣ እንደ ማር እንዲጣፍጥ፣ ቴምር ጠንካራ ስለሆነ ጥንካሬን ለመመኘት ካሮት ደግሞ አምላክ በመልካም ፍርድ እንዲያስቀምጥ ለመመኘት እንደሆነ ይነገራል። አቶ መስፍን አሰፋም ይህንን ይገልጻሉ። ሃይማኖታዊ ምግብ ያመጋብ ወይም ሲዱር ይባላል። በአዲሱ ዓመት ቀን ማታ በሁሉም ሰው ንጹሕ ልብስ ለብሳል፣ ወደ ጸሎት ቤት ይሄዳል። ጸሎት ቤት ከሄደ በኋላ ሃይማኖታዊ ስርዓቶች፣ የጸሎት ስርዓቶች ከተስተናገዱ በኋላ የሚቀርቡት ማናቸው ምግቦች በዚህ የአዲሱ ዓመት በሮሻሻና በዓል ላይ የሚሆኑት ጣፋጭ ነገሮች ብቻ ናቸው። እንደ ማር፣ ፖም፣ በጣም የጣፍጡ ነገሮችን ሮማን፣ የሮማን ፍሬ እንደዚህ እንደዚህ አይነት ነገሮችን በማር እየተነከለ እየተበላ የሚቀጥለው አዲሱ አመት ሙሉን ጣፋጭ የደስታ እንዲሆን ጥሩ ዘመን እንዲሆን ተመኝተው በበዓሉ ማታም ከጸሎት በኋላ ጣፋጭ ነገሮችን በመመገብ በዓሉን ያሳልፋሉ። ኢትዮጵያ ውስጥ የሚገኙ ቤተ እስራኤላውያንም የእስራኤልን አዲስ አመት በዚህ መልኩ ነው የሚያከብሩት ማለት ነው። አዎ አዎ አብዛኞቹ በጎንደርና በሰሜን ደቡብ ትግራይ ይኖሩ የነበሩና አሁን ወደ ኢየሩሳሌም እየሄዱ ኢየሩሳሌምን እየወረሱ ያሉት አብዛኞቹ ማህበረሰቦች እነዚህም በዓሎች በስርዓት በጥንቃቄ ሲያከብሩ ይኖሩት አሁንም አዲስ አበባም ጎንደርም ሌሎች ቦታዎች ላይ ጸሎት ቤት በተከፈታለባቸው በመላው ኢትዮጵያ ያሉ ቤት እስራኤላውያን ለካ አሁን ባልኩሽ መልኩ ነው እነዚህም በዓሎች እያከበሩ ያሉት። ስለዚህ ኢቨን እርስ በርስ ስንጠይቅ ሁን ቅድም ለሻናቶቫ ቴካቴቪ በታተሙ ይላል። ሄብሩ ምን ማለት ነው? ሻናቶቫ መልካም በዓል ይሆንላችሁ በዚህ አስር ቀን ውስጥ እርስ በርስ ሰላም የሚባባሉት ቤተ እስራኤላውያን ለሚቀጥለው አመት በህይወት መዝገብ ታተሙ እንደማለት ነው። ስለዚህ በዚህ አስር ቀናቶች ቀሻሻና የሚጀምርብ ቀን ጀምሮ እስከ ዮም ኪፑር ቀን ያሉት ቀናቶች የንስሐ ቀኖች ተብለው ይቀበራሉ። በአስረኛው ቀን ላይ ለሀያ አምስት ሰዓት የሚቆይ ጾም ይደረጋል። ሁሉም አስራ ሶስት አመት የሞላው ወንድ ልጅና ሁሉም አስራ ሁለት አመት በላይ የሆኑ ሴቶች ለሀያ አምስት ሰዓታት በመጾም በመጸለይ ያሳልፋሉ። ኢትዮጵያ ውስጥ በተለይ አዲስ አበባ የቤተ እስራኤላውያን ጸሎት ቤት ማለትም ምኩራብ ይገኛል። ዛስ አከባበሩ እንዴት ነው? አዎ አዲስ አበባ ውስጥ የጎንደር ቤተ እስራኤሎች በኤምባሲው አካባቢ ወደ ኢየሩሳሌም ለመሄድ እየተጠባበቁ ያሉ ቤተ እስራኤላውያን እዛ አካባቢ የራሳቸው ጸሎት ቤት አላቸው እዚህ ዚ ቀጨኔ አዲስ አበባ ቀጨኔ የሰሜን ሸዋ ቤተ እስራኤሎች የራሳቸው ሌሎች ጸሎት ቤት አላቸው ሌላም በተጨማሪ ባለፉት ሁለት ሶስት ዓመታት ምዕራብ ወለጋ የሚገኝ ቦታ ላይ ሁለት ጸሎት ቤቶች ተከፍተዋል አሁን ደግሞ እንግዲህ አሁን በችግሩ ምክንያት ምን ላይ ሁኔታ እንዳለ ባናውቅም ደቡብ ትግራይ ራያ የምትባል ቦታ ላይም የዛሬ ዓመት አካባቢ ተጨማሪ ሌላ ጸሎት ቤት ተከፍቷል። ስለዚህ በእነዚህ ጸሎት ቤቶችና በአካባቢው ባሉ ነዋሪዎች አዲሱ ዓመት አሁን ባልኳቸው በገለጽኳቸው አይነት መልኩ እዚህ ኢትዮጵያ ውስጥ ይከበራል። አቶ መስፍን አሰፋ የኢትዮጵያ ቤተ እስራኤላውያን የጽዮናዊነት አራማጅ የአፍሪቃ አይሁዳውያን የምርምርና ጥናት ማዕከል አባል ኖት። እንደው በአሁኑ ጊዜ ኢትዮጵያ ውስጥ ወደ እስራኤል ለመጓዝ የሚፈልጉ ቤተ እስራኤላውያን ቁጥር ስንት ይሆናል ይላሉ? እንግዲህ ያው እንደምታውቁት ትልልቅ ኦፕሬሽኖች ባለፉት 30 40 አመታት ተካሂደዋል። ኦፕሬሽን ሞሴና ኦፕሬሽን ሶሎሞን ከዛ በኋላ ደግሞ በሂደት በተለያየ ጊዜ የተለያዩ ቤተ እስራኤላውያን ወደ ኢየሩሳሌም ወደ ተስፋይቱ ምድር እየሄዱ መውረስ ጀምረዋል። ለምሳሌ በቅርብ ጊዜ ያሉ ነገሮችን ብናስታውስ ሁለት ሺ አስራ አምስት መጨረሻ አካባቢ የቀድሞ ፕሬዚዳንት ኔታንያሁ ሁለተኛውን ምርጫ ሲያሸንፉ ወደ ዘጠኝ ሺህ የሚጠጉ ቤተ እስራኤላውያንን በሚቀጥሉት በስልጣን ዘመናቸው ወደ ኢየሩሳሌም እንደሚያስገቡ ቃል በገቡት መሰረት ባለፉት አምስት ዓመታት እና ስድስት ዓመታት ውስጥ ወደ አራት ሺህ አራት መቶ አካባቢ ቤተ እስራኤላውያን ወደ ኢየሩሳሌም ገብተዋል። ከዛ በተጨማሪ አሁን በአዲሱ ከሁለት ወራት በፊት በተዋቀረው የእስራኤል መንግስት በተመረጠችው ፒናሺታ የምትባለው ትውልደ ቤተ እስራኤላዊት የሆነችው ኢሚግሬሽን ሚኒስትር እንቅስቃሴና ሌት ተቀን ባላሰለሰ ጥረት ባደረገችው መሰረት የዛሬ ሁለት ወር አካባቢ ሌላ ተጨማሪ ሶስት ሺህ ቤተ እስራኤላውያን ወደ እስራኤል እንዲገቡ በፓርላማ አስወስነዋል። ሂደቱ ገና ባይጀመርም ምናልባት ከሚቀጥለው ጥቅምት ወር በኋላ ተግባራዊ ይሆናል ተብሎ እየተጠበቀ ይገኛል። ኦፊሻሊ በእስራኤል መንግስት እውቅና የተሰጣቸው አሁን ያልኩሽ የሄዱትና አሁን በጎንደር እና በእስራኤል ኤምባሲ አካባቢ የተገኙ ያሉትን ቤተ እስራኤል ላይ አሁን በደንብ እያወራን ያለ ነው። አሁን ቅድም እንደነገርኩሽ፣ በምዕራብ ወለጋ በመላ ኢትዮጵያ ብዙ ቤተ እስራኤሎች አሉ። እነሱም እንቅስቃሴ ጀምረው በራሳቸው ወደ ጥንታዊ ሃይማኖታቸው በመመለስ ጸሎት ቤቷቸውን በመክፈት አይሁዳዊ ባህላቸውን አይሁዳዊ ቤተእስራኤላዊ እምነታቸውን በመከተል ላይ ጁዳይዝምን በመከተል ላይ የሚገኙ አሁን ካልኩሽ ቁጥር ውጭ ከእስራኤል መንግስት ጋር ኦፊሻሊ ግንኙነት ያልፈጠሩ ባለፉት አራት አምስት ዓመታት ተንቀሳቅሰን እኔ እንደ አንድ ቤተ እስራኤላዊ አክቲቪስት እንደመሆነ ይመጣል። ተንቀሳቅሰን ከሁለት መቶ ሺህ በላይ የሚጠበቁ ቤተ እስራኤላዊያን ኢትዮጵያ ውስጥ ይኖራሉ ተብሎ ይገመታል። ከነዛ ውስጥ ነው እንግዲህ በቀጨኔም አሁን ሰሜን ሸዋ ቤተ إسرائيل 67 جيي ميجمدتو ትግራይ፣ ሰሜን ወሎ፣ በጎንደር፣ በጎጃም የራሳቸውን ጸሎቶች ለመክፈት እንቅስቃሴ እያደረጉ ያሉና ወደ ጥንቱ ወደ ራሳቸው ማንነት፣ ወደ ራሳቸው ቤት እስራኤላዊ እምነት እየተመለሱ ያሉ ከሁለት መቶ ሺ ሀምሳ ሺህ በላይ የሚሆኑ ቤት እስራኤላዊያን አሉ። ከዛም በተጨማሪ እስራኤል መሄድ የሚለውን ብቻ ሳይሆን ከሌላው ማህበረሰብ በተለየ ሁኔታ ሲኖሩ ነበሩ። አሁን ደግሞ ሁኔታዎች እየተመቻቹ መጥተው ሁሉም ቤት እስራኤላን ባሉበት አካባቢ ይሄን አይሁዳዊ እምነታቸውን አካሄድ አካባቢያቸው ከሚገኝ መስተዳድር ወይ መንግስት ጋር በመነጋገር ጸሎት ቤቶች እየተከፈቱ ነው ያሉት። ለሚቀጥሉትም አመታት እንደዚሁ ተጨማሪ ሌሎች ሲነጎጎች ወይም የአይሁድ እምነት ጸሎት ቤቶች ይከፈታሉ፣ ይስፋፋሉ ብለን እናስቢም ላይ እየሰራ ነገኛል። መልካም አዲስ ዓመት። በአዲሱ ዓመት ሰላም ሰፍኖ ኮሮና ጠፍቶ ጤና ሰጥቶ የአመት ሰው ይበለን እያልኩ የዛሬውን ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።